በኦሮሚያ ክልል አርሲ ውስጥ በምትገኘው የኮፈሌ ወረዳ የጸጥታ ኃይሎች በመንገድና በቤት ለቤት አሰሳ በማድረግ ነዋሪዎችን በማሰር ላይ መሆናቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ አስታወቁ። የአካባቢው ፖሊስ ባልደረባ የታሰሩ ሰዎች መፈታታቸውንና የጸጥታው ሁኔታ መረጋጋቱን የገለጡት፣ ዝርዝሩን ሄኖክ ሰማግዜር ተከታትሏል። በሳምንቱ መጨረሻ በአርሲዋ ኮፈሌ ወረዳ በሚገኙ ትንንሽ ከተሞች የተቀሰቀሰው የሙስሊሞች ተቃውሞ ኗሪዎቹ በሚሉት ከስድስት በላይ ሰዎች መንግስት ባስታወቀው ደግሞ ሶስት ሰዎች የሞቱበት ነው። ከአስራዎቹ በላይ የሚገመቱ መቁሰላቸውንና በመቶዎች የሚቆጠሩ መታሰራቸውን ኗሪዎቹ ጨምረው ለቪኦኤ አስረድተዋል። የአካባቢው ፖሊስ ተጨማሪ የጸጥታ ኃይሎች ተመድበውለት አሁን ሁኔታው መረጋጋቱን ነዋሪዎቹም ያነጋገር ናቸው የአካባቢው የፖሊስ ባልደረባም ገልጸውልናል። አቶ ኩርኩራ የተባሉ የአካባቢው ኗሪ የትናንት ማምሻና የዛሬ ውሎውን አስመልክቶ የሚከተለውን የአይን ምስክርነት ቃል ለቪኦኤ ሰጥተዋል። በቆፈሌ አካባቢ የኢማሙን ባለቤት ተይዟል። ሌሎች ህዝቦች አሸባሪ ናቸው የሆነ ገባን ናቸው በማባል ቆፈሌ እንዳለ እስር ቤት ናቸው። ያው የሰራዊቱ ታጣቂው እንዳለ ማለትም የፈጥኖ ደራሾቹም ፌዴራሎቹም እንዳለ ኮፈሌን ከቦዋል፣ ወሯል ለማለት ይቻላል። በየቤቱ እና በየመንደሩ እያሰሱ ነው፣ እያዙ ነው፣ እያሰሩ ነው። በጣም ብዙ ማት ሰው ታስሯል። ማት ማት። አዎ። የኮፈሌ ፖሊስ ባልደረባ የሆኑትን ሳጅን አየለን ደውለን አግኝተናቸው የታሰሩት ሰዎች ተፈተዋል ለጊዜው በቁጥጥር ስር አውለን ነበር ፈተናል ነው የሚሉት። እሱ እንደዛ ዛሬ ማፍታ አሁን የፈቱት ትላንት ወዳ ሊሆን ይችላል። ዛሬ ግን የእማሙ ባለቤትን ታስራለች። ወደ እዚህ ቃባቴ አካባቢ ሰዎቹን ብዙ ሰዎች እንዳለ ታፍሷል። እነሱ አሁን እውነት እኮ ይናገራሉ የምንለው እውነት አይናገሩም። እንዳለ ሰዎች ታፍሷል። ዛሬ እየታፈሰ ነው የተዋለ ትላንትናም እንደዛ ነው እና እየታሰሩ ነው። እንኳን ኮፈሌ ብቻ ሰውን ሻሸመኔ ራሱ አሁን በፌዴራል ፖሊስ ነው። በጣም ተከባ ዜሮ ሁለት ቀበሌ አቦሶ ክፍለ ከተማ አሁን እንዳሉ ሞልቶ ነው ያለው። ያው እዚህም እየተፈለገ ነው፣ ሻሸመኔም እየተፈለጉ ናቸው። አልቆም ገና ውጤቱን ምን እንደሚያደርጉን አይታወቅም። እየተከታተልን ነው ያለ ነው። የኮፈሌ ፖሊስ ባልደረባ ሳጅን አየለ የጸጥታውን ሁኔታ አስመልክተው ማብራሪያ እንዲሰጡ ደውለናል። አሁን ምንም የለም እንግዲህ ሶስት ሰዎች መሞታቸውን የኢትዮጵያ ቴሌቪዥን ዘግበዋል። ያው እሱ ነው ሶስት ሰዎች ናቸው የሞቱት። እኛ ያነጋገር ናቸው የአካባቢው ሰዎች ደግሞ ግን እኛ ያየው ነገር የለም። እሱም አላየትም እኮ በቴሌቪዥን ያስተላለፉት እንጂ እኛ ያየሁት ነገር የለም። ሌሎች የፖሊስ ኃይሎች አሉ እንዴ? የፌዴራል ፖሊስ ወይ ከአዳማ የመጡ የፖሊስ ኃይሎች አሉ እናንተን ለማገዝ? አዎ ትንሽ እነሱም ተጎዳ። አሁን ምንም አሉ ተሳስበዋል። ምን ያህል ነው በፖሊስ ላይ ጉዳት የደረሰው? ስለፊት አስተላልፈር እንዴ እርስዎ እንዲገልጹልኝ ነበር። በቃ እነሱ ሰባት ሰዎች ናቸው። ሰባት ሰዎች ፖሊስ ማለት ነው። ማን ነው ጉዳት ያደረሰባቸው? አልተታወቅም። እነሱ ህዝቡ ላይ ስ የደረሱ ጉዳቶች ያነጋገርናቸው የአካባቢው ሰዎች በትንሹ የስድስት ሰው ስም ሰጥተው፣ በአስራዎቹ የሚቆጠሩ ሰዎች ሞተው ሊሆን ይችላል የሚል ስጋት አላቸው። ወደ ከሰላሳ በላይ የሚሆኑ ሰዎች ቆስለዋል፣ በመቶዎች የሚሆኑ ታስረዋል ይላሉ እኛ እኮ አሁን በተግባር ያየውን ነገር የለም እኮ በወሬ ነው እንጂ። አዎ እሳጅን አየለ ግን እርስዎ የኮፈሌ ፖሊስ ኃላፊ ነው ወት አይደለም የፖሊስ ባልደረባ? አሁን አሁን ህዝቦቹ መጥቶ የረበሹን እያቸው አሁን ሰላሳ ደቂቃ በኋላ ይቅርቷል፣ መልሼ ደውላለሁ። ግን ይህንን እንዲመልሱልኝ ፈልጌ ነበረ የፖሊስ ኃላፊ ወይም የፖሊስ ባልደረባ? አሁን በጣም አሁን ሰዎቹ እያሰናኑቁኝ ገና ደውልልኝ እሺ፣ መልሼ ደውላለሁ። አመሰግናለሁ ሳጅን አየለ። ለሳጅን አየለ ከሰላሳ ደቂቃ በኋላ ደውዬ የሚሰጡኝ ተጨማሪ መረጃ እንደሌለና ከክልሉ ባለሥልጣናት ጋር እንድነጋገር ጠይቀውኛል። ከፍተኛ የኢትዮጵያ መንግሥት ባለሥልጣናትም ከአዲስ አበባ መግለጫ እንዲሰጡን ጠይቀን መልሳቸውን አላደረሱንም። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን።